ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ህዳር 27 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ የተከበራችሁ አድማጮቻችን፣ እንደምናመሽታችኋል። አስተናጋጆች ሰለሞን ክፍሌና ጤና ይስጥልን፣ እኔም ሰሎሞን አባተ ነኝ። የኢትዮጵያ መንግሥት እየወሰደ ነው ያሉት የኃይል እርምጃ ያሳሰባቸው መሆኑን የዩናይትድ ስቴትስ የሕግ መወሰኛው ምክር ቤት አባል ክሪስ ኩንስ አስታወቁ። ይህ ሌላ አዋኪ ምልክት ነው። አሁን ያለው የኢትዮጵያ መንግሥት ይበልጥ አምባገነናዊ ወደሆነ አስተዳደር እያመራ ያለበት ጉዞ ያሳስበናል። ክሪስ ኩንስ በዩናይትድ ስቴትስ የሕግ መወሰኛው ምክር ቤት የውጭ ጉዳዮች ንዑስ ኮሚቴ አባል ናቸው። ዝርዝሩን በዕለቱ አብይ ርዕስ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናሰማችሁ። በጋምቢያ በተሰናባቹ ፕሬዝደንት ያህያ ጃሜ አስተዳደር ወቅት የታሰሩ 18 የፖለቲካ ተቃዋሚዎችና ሌሎች ተለቀዋል። እስረኞቹ የተፈቱት ባለፈው ሳምንት ፕሬዝደንታዊ ምርጫ የተቃዋሚው ፓርቲ መሪ አዳማ ባሮ ድል መጎናጸፋቸውን ተከትሎ ነው። በባሮ ማሸነፍ ደስታው በመላ ሀገሪቱ በቀጠለበት በአሁኑ ወቅት ተመራጩ ፕሬዝደንት ተጨማሪ እስረኞችን እንደሚለቁና ሀገራቸውም ካለም አቀፉ የወንጀል ችሎት ከአይሲሲ አባልነቷ እንደማትወጣ አረጋግጠዋል። በደቡባዊ አፍሪካ ለረጅም ጊዜ የቆየው ድርቅ እየከፋ በመምጣቱ ወደ አራት ሚሊዮን የሚጠጋ ሰው ለረሃብ ሊጋለጥ እንደሚችል ተዘግቷል። በተባበሩት መንግስታት ድርጅት የሰብአዊ እርዳታዎች አስተባባሪ በቲሞ ፓካላ መግለጫ ከመጪው የመኸር ጊዜ በፊት ያሉት ወራት ለምግብ አቅርቦት እጅግ ወሳኝ መሆናቸው ተመልክተዋል። በአካባቢው ሀገሮች ያለው የምግብ መጠን በኤልኒኞ የአየር ንብረት መለዋወጥ ምክንያት በእጅጉ አነስተኛ መሆኑንም የተባበሩት መንግስታት ድርጅት የደቡባዊ አፍሪካ ቢሮ ሰብአዊ እርዳታ አስተባባሪው ጨምረው ገልጸዋል። የሚታየው የምግብ እጥረት የዋጋ ንረትና ደካማው የምጣኔ ሀብት አቅም ሲታከልበት የአካባቢው መንግስታት ከውጭ በግዢ ለማስመጣት ያላቸውን ችሎታ ፈጽሞ አስቸጋሪ ያደርገዋል ተብሏል። በመንግስታቱ ድርጅት የሰብአዊ ጉዳዮች መርሃ ግብር ኦቻ ዘገባ መሠረት በማላዊ 6.7 ሚሊዮን፣ በዚምባብዌ 3 ሚሊዮን፣ በሞዛምቢክ፣ በአንጎላ፣ በማዳጋስካር፣ በሌሶቶ እና በስዋዚላንድ ደግሞ አነስተኛ ቁጥር ያላቸው ዜጎች በምግብ እጥረት ይቸገራሉ። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በኢንተርኔት አምደኞቹ በሶሊያና ሽመልስና በአቃቤ ሕግ መካከል ባለው ክርክር ውሳኔውን ለማሰማት ዛሬም ተለዋጭ ቀጠሮ ሰጥቷል። ጦማሪያኑ ወይንም የኢንተርኔት አምደኞቹ ተሟልተው አልቀረቡም ተብሏል። መለስካቸው አመሀ ዝርዝሩ አለው። ባለፈው ኅዳር 6 209 ዓ ም ፍርድ ቤቱ በኢንተርኔት አምደኞቹና በአቃቤ ሕግ መካከል ያለውን ክርክር በተመለከተ መዝገቡን እየመረመረው እንደሆነ አስታውቆ ተለዋጅ ቀጥሮ ለዛሬ ቆርጦ ነበረ። ዛሬ በጽህፈት ቤት እንደገለጸው ደግሞ መዝገቡን መርምሮ እንዳላበቃ ገልጿል። ስለሆነም ውሳኔውን ለማሰማት ለታህሳስ 21 ቀን 209 ዓ ም ተለዋጅ ቀጥሮ ሰጥቷል። አቃቤ ሕግ ከሁለት ዓመታት በፊት ሶሊያና ሽመልስ በሌለችበት በፈቃዱ ኃይሉን ናትናኤል ፈለቀን፣ አጥናፉ ብርሃኔንና አቤል ዋበላን ከሌሎች አምስት የኢንተርኔት አምደኞችና ጋዜጠኞች ጋር በሽብር ወንጀል በፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ክስ መስርቶባቸው ነበረ። ጉዳዩ በዚሁ ፍርድ ቤት እየታየ በነበረበት ወቅት በአምስቱ ላይ ማለትም መሀሌት ፋንታሁን፣ አስማማው ኃይለ ጊዮርጊስ ኤዶም ካሳይ ዘላለም ክብረትና ተስፋለም ወልደየስ ላይ አቃቤ ሕግ የመሰረተው ክስ እንዲቋረጥ ተደርጎ ከእስር ተፈትተዋል። የቀሩት አምስቱ ሲከራከር ቆይተው በፈቃዱ ኃይሉ ቀደም ሲል ከተከሰሰበት የሕግ አንቀጽ ተለውጦ እንዲከላከል ሲበየንበት፣ አራቱ ማለትም ሶሊያና ሽመልስ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤል ዋቤላን ፍርድ ቤቱ መከላከል ሳያስፈልጋቸው በነፃ እንዳሰነበታቸው አይዘነጋም። አቃቢ ሕግ በዚህ የታች ፍርድ ቤት ውሳኔ ቅር በመሰኘት ለፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤት ብሏል። ዛሬ መልስ ሰጪዎቹ ፍርድ ቤት በቀረቡበት ጊዜ አቶ በፈቃዱ ኃይሉ እንዳልቀረበ ታውቋል። ፍርድ ቤቱ ለምን እንዳልቀረበ ጠበቃውን አቶ አምሃ መኮንን ጠይቋል። አቶ አመሃ መኮንን በበኩላቸው ፍርድ ቤቱ ቀደም ሲል በነበረው ቀጠሮ ፖሊስ እንዲያቀርበው ትዕዛዝ ተሰጥቶት የነበረ ቢሆንም መልስ ሰጪው አሁን ይገኝበታል ከተባለው ከአዋሽ አርባ እንዳልመጣ አስረድተዋል። አቶ በፈቃዱ የተያዘውም በኮማንድ ፖስቱ ትዕዛዝ መሆኑን ገልጸዋል። አቶ በፈቃዱ ኃይሉ የተያዘው ለቪኦኤ በሰጠው ቃለ ምልልስ ምክንያት እንደሆነም አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ተመራጭ ፕሬዚደንት ዶናልድ ትራምፕ በዚህ ሳምንት ውስጥ ቀሪ የካቢኔ አባሎቻቸውን እንደሚያሳውቁ የገለጹ ሲሆን ትናንት በየቤቶችና ከተማ ልማት ሚኒስትራቸው የሚሆኑትን ባለስልጣን ሰይመዋል። እየገፋና እስካሁን ሳይታወቅ የቀረው ግን የውጭ ጉዳይ ሚኒስትርነቱ ወደ ማን እንደሚሄድ ነው። ከዚያ ውጭ ደግሞ የዚህ ዓመቱ የግሪን ፓርቲ ተወዳዳሪዋ ጂል ስታይን ኒውዮርክ ውስጥ የማንሃታን ክፍለ ከተማ ነዋሪዎችን በመምራት በሶስት ግዛቶች ዳግም የድምፅ ቆጠራ እንዲካሄድ ቅስቀሳ እያደረጉ ናቸው። በመጽሔት ዝርዝር ዘገባ ይኖረናል። የሶሪያ መንግስት ሽምቅ ተዋጊዎች በምስራቃዊ ግዛት እንዲቆዩ የሚፈቅድ ማንኛውም አይነት ስምምነት እንደገና ተሰባስበው በጀመሩት ወንጀል መቀጠል ስለሚያስችላቸው አልቀበልም ብሏል። ውጭ ጉዳይ መስሪያ ቤቱ ባወጣውና የመንግስቱ መገናኛ ብዙኃን ያሰራጩት ዘገባ ሽምቅ ተዋጊዎቹን አሸባሪ ሲል ይጠራል። መግለጫው ባለፉት ሶስት ሳምንታት አማጽያኑ መንግስት በሚቆጣጠራቸው አካባቢዎች ላይ ባደረሱት የከባድ ጦር መሳሪያ ድብደባ 81 ሲቪሎች መገደላቸውንም ያወሳል። መግለጫው አክሎም በምስራቅ አሌፖ በአሸባሪዎች የታገቱ ሲል የገለጻቸውን ሲቪሎች መንግሥት ነፃ ያወጣል ብሏል። የሶሪያ መንግሥት ይህን የዛሬውን መግለጫ ያወጣው የዓለሙ ድርጅት የጸጥታው ምክር ቤት በአሌፖ የሰብአዊ እርዳታ አቅርቦቱን እውን ለማድረግ ለሰባት ቀናት የተኩስ አቁም እንዲደረግ ያቀረበውን ሐሳብ ሩሲያና ቻይና ድምፅን በድምፅ በመሻር መብታቸው ውድቅ ባደረጉት ማግስት ነው። የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ የውጭ ጉዳይ ሚኒስትሮች ዛሬ ለዓመቱ የመጨረሻ ንግግራቸው ብራስልስ ላይ ሲገናኙ አጣዳፊ አጀንዳዎች ይጠብቋቸዋል። ህብረቱ የተደቀነበት ትልቁ ፈተና ግን ይፋ አጀንዳው ሳይሆን ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዚደንት ከሆኑ በኋላ ሊቀርጹ የሚችሉት ፖሊሲ መሆኑ እየተሰማ ነው። ተመራጩ ፕሬዚደንት ስለ ህብረቱ የሰጧቸው ተቃራኒ አስተያየቶች እንዲሁም ቤጂንግን ያስቆጣው ትራምፕ ከታይዋን ፕሬዚደንት ጋር ያደረጉት አወዛጋቢ የቴሌፎን ንግግር የአውሮፓን ስጋት እንዳጠናከረው የፖለቲካ ተንታኞች ይጠቁማሉ። በተለይ ቁልፍ የሆነውን የጸጥታ ጥበቃ መስሪያ ቤት እንዲመሩ የመረጧቸው ሰዎች ቅይጥ ስሜት ማሳደሩንም ያስረዳሉ። የኔቶ ዋና ጸሐፊ የንስ ስቶልተንበርግ በትናንቱ ጋዜጣዊ መግለጫቸው ላይ እነዚህን ጥያቄዎች በቀጥታ አንስተው ባይናገሩም ከትራምፕና ቡድናቸው ጋር ተባብረን እንደምንሰራ እንጠብቃለን ብለዋል። ዩናይትድ ስቴትስ መዋጮ መክፈል ያልቻሉ የኔቶ አባላትን ከጥቃት አትከላከልም ሲሉ ዶናልድ ትራምፕ በዘመቻቸው ወቅት ይናገሩ እንጂ፣ ዋሽንግተን ለህብረቱ የገባችውን ቃል እንደማታጥፍ እምነት አለኝ ሲሉም የኔቶ ዋና ጸሐፊ ስቶልተንበርግ አስረድተዋል። አንድ የዩናይትድ ስቴትስ ሪፐብሊካን ፓርቲ የውጭ ፖሊሲ ረዳት ዛሬ ለአንድ ሳምንት ጉብኝት ታይዋን ገብተዋል። ባለሥልጣኑ በጉብኝታቸው ወቅት ምናልባትም ከፕሬዝደንት ሳይ ኢንግዌን ጋርም ተገናኝተው ይነጋገራሉ ተብሎ ይጠበቃል። የታይዋኗ መሪ ዶናልድ ትራምፕ በፕሬዝደንታዊ ምርጫው ካሸነፉ በኋላ ስልክ ደውለው እንኳን ደስ ያለው ማለታቸው አይዘነጋም። የታይዋን ዲሞክራሲ በርካታ ሰላማዊ የሥልጣን ሽግግሮች ከአንድ ፓርቲ ወደ ሌላ የተሸጋገሩበት መሆኑ በስልጣኔ አንጻርም ብዙ መጓዟ ጥንካሬዋን ያሳያል ተብሏል። ቱርክ ውስጥ የከሸፈው የሐምሌው መፈንቅለ መንግሥት ውስጥ እጃቸው አለበት ስትል አንካራ የከሰሰቻቸውን ሶስት ወታደሮቿን ወደ ሀገራቸው እንዲመለሱ አንድ የግሪክ ፍርድ ቤት ዛሬ ወስኗል። ከመፈንቅለ መንግሥት ሙከራው በኋላ ወደ ግሪክ ከተሰደዱት ስምንት ወታደሮች ሶስቱ የቱርክን ክስ አይቀበሉም። የቱርክ ፕሬዚደንት ራሲፕ ታይፕ ኤርዶሃን በከሸፈው መፈንቅለ መንግሥት እጃቸው አለበት ተብለው የሚጠረጠሩ ጋዜጠኞችን፣ መምህራንን በመንግሥቱ ውስጥ ወታደራዊና ሲቪል ሠራተኞችን እያሰሩ መሆናቸው ይታወቃል። ከአንድ መቶ ሺህ በላይ ሰዎች ከሥራ ተባረዋል። ከ ላይ የሚሆኑ ወታደራዊ መኮንኖችን ጨምሮ የፖለቲካ ተቃዋሚዎችም ተይዘው ታስረዋል። በመጨረሻም የፈረንሳዩ ፕሬዚደንት ፍራንስዋ ሆላንድ ቀድሞ የሀገር አስተዳደር ሚኒስትሩን ቤርናርድ ካዘኖቭን ለጠቅላይ ሚኒስትርነት ታጭተዋል። ካዘኖቭ ዛሬ ስልጣን በፈቃዳቸው የለቀቁት ማኑኤል ቫላስን ይተካሉ። ቫልስ ጠቅላይ ሚኒስትርነታቸውን የለቀቁት በመጪው ዓመት ፕሬዚደንታዊ ምርጫ የሶሻሊስት ፓርቲውን ውክልና ለማግኘት ሲሉ ነው ተብሏል። ቫልስ እንደ ተመኙት የሶሻል ፓርቲውን ፕሬዚደንታዊ ውክልና ካገኙ ከ62 ዓመቱ የቀድሞው ጠቅላይ ሚኒስትር ፍራንሷ ፊሎን ጋር ይወዳደራሉ ተብሏል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎሄርትስ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎሄርትስ በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ኅዳር 27 2009 ዓ ም ምሽት ፕሮግራም ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኢትዮጵያ መንግስት እየወሰደ ነው ያሉት የኃይል እርምጃ ያሳሰባቸው መሆኑን የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባሉ ክሪስ ኩንስ አስታውቀዋል። በምክር ቤቱ የውጭ ጉዳዮች ንዑስ ኮሚቴ አባል ሴናተር ክሪስ ኩንስ በተለይ ለአሜሪካ ድምፅ በሰጡት ቃል ይበልጥ አምባገነናዊ ወደ ሆነ አዝማሚያ እያመራ መሆኑን የሚጠቁም ነው የኢትዮጵያ መንግስት ማለት ነው ሲሉ ስጋት ያደረባቸው መሆኑን ገልጠዋል የአሜሪካ ድምፅ ዘጋቢ ማይክል ቦውማን ነው ያነጋገራቸው። አሉላ ከበደ ያቀርበዋል። ባለፈው ሳምንት አዲስ አበባ ላይ የታሰሩት የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ኦብ ኮ ሊቀመንበር ዶክተር መረራ ጉዲናና ሌሎች በእስር ላይ የሚገኙ የተቃዋሚ ፖለቲካ መሪዎች እንዲሁም ጋዜጠኞች እንዲለቀቁ በዩናይት ስቴትስ ምክር ቤት የውጭ ጉዳዮች ንዑስ ኮሚቴ ከፍተኛ ወይም አንጋፋ የአመራር አባል ሴናተር ቤን ካርዲን የጠየቁበትን ጋዜጣዊ መግለጫ ተከትሎ ነው። ሌላው ዲሞክራቲ የውጭ ጉዳይ ንዑስ ኮሚቴ አባል ሴናተር ክሪስ ኩንስ የመንግስቱ እርምጃ ለዲሞክራሲ ዘለቄታ አደጋ ደቃይ ነው ሲሉ የተቹት የኢትዮጵያን ጉዳይ የሚከታተሉ መሆናቸውን የተናገሩት ሚስተር ኩንስ በኢትዮጵያ የሚኖሩ የቤተሰብ አባላትና ዘመዶች ያሏቸው ወከባ የደረሰባቸው መሆኑን የታሰሩ ወዳጆቻቸው መኖሩን ጭምር የገለጹላቸው መኖራቸውን ጠቁመዋል። ይህ አሁን ያለው የኢትዮጵያ መንግሥት ይበልጥ አምባገነናዊ ወደሆነ አስተዳደር እያመራ ያለበትን አዝማሚያ የሚጠቁም ሌላ አዋኪ ምልክት ይመስለኛል ውስብስቡን ውስጣዊ የፖለቲካና የክልል አወቃቀር እንዲሁም ከባድ ሊሰኙ የሚችሉትን ታሪካዊ ገጠመኞቻቸውን እገነዘባለሁ። ይሁንና መንግሥቱ በቅርቡ የወሰዳቸው የኃይል እርምጃዎች ግን ዘለቄታ ላለው ዴሞክራሲ ተጨባጭ አደጋዎች ናቸው። እናም የአሜሪካ አጋር ለሆነ የትኛውም አገር ተቀባይነት ያለውን አካሄድ ማጤናችንን እንቀጥላለን ያሉት ሴናተር ኩንስ ያ አጋርነቷ ትክክለኛ ነገር እንዲሆን በኢትዮጵያ ላይ አንዳች ግፊት ማድረግ ያስችል ይሆን ሲል ማይክል ለሰነዘረላቸው ጥያቄ ሲመልሱም፣ ኢትዮጵያ የዩናይትድ ስቴትስ ድንቅ የሆነች የልማት አጋር ናት። እኛ ከዋነኞቹ ለጋሾቿ አንዱ ነን። በልማት ትብብርም ትልቁ የኢትዮጵያ ለጋሽ አገር ነን። ለምሳሌ ያህል የምርት ውጤቶችን ለማሳደግ በተከናወኑ ስራዎች አመርቂ ውጤቶችን አግኝተናል። በኢትዮጵያ ያለውን የሕክምና አቅርቦት ለማሻሻል በሚደረጉ ጥረቶችም በትብብር በመስራት ላይ እንገኛለን። ተባብረን እንሰራለን። በመሆኑም እነዚህ የኃይል እርምጃዎችን ለማስቆም ከኢትዮጵያ ጋር ለመስራት የሚያስችል ሁኔታ አለ ብለንም እናምናለን። ሴናተር ኩንስ በተጨማሪም የኢትዮጵያ መንግስት በዚያች አገር በሚንቀሳቀሱ መንግስት ያልሆኑ ድርጅቶችና በንግግር ነፃነት ላይ የጣላቸው ገደቦችም ሌሎቹ አሳሳቢ ጉዳዮች ናቸው ሲሉ ተችተዋል። ሌላው የምክር ቤት አባል ሴናተር ካርዲን በበኩላቸው በትላንቱ ዘገባ እንዳቀረብ ነው የኢትዮጵያ መንግስት በሲቪል ማህበረሰብ አባላት የተቃዋሚ መሪዎችና በመገናኛ ብዙሀን ላይ እየወሰደ ነው ያሉት እርብጃ ያወገዙበትን አዲስ አበባ በቅርቡ በአዲስ አበባ በቅርቡ የታሰሩትን የተቃዋሚ መሪ ዶክተር መረራ ጉዲና በአስቸኳይ እንዲለቀቁ የጠየቁበትን ጋዜጣዊ መግለጫ ማውጣታቸው ይታወሳል። ሚስተር ካርዲንም ባለፈው የሚያዝያ ወር በምክር ቤቱ የሁለቱንም የፖለቲካ ፓርቲዎች ድጋፍ ያገኘ የህግ ረቂቅ አርቀቀው ከማቅረባቸውም በላይ የዩናይት ስቴትስ የውጭ ጉዳይ ሚኒስቴር የአሜሪካ መንግስት ለኢትዮጵያ ለሚሰጠው የጸጥታ ጉዳዮች የሚውል ድጋፍ እንዲመረመርም ጠይቀዋል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የዶክተር መረራ ጉዲናን መታሰር በተመለከተ የተሻለው አማራጭ ፖለቲካዊ መፍትሄ መሆኑን የተቃዋሚ ፓርቲ መሪዎችና የቀድሞ የፓርላማ አባላት አሳስበዋል። ዶክተር መረራ ሰላማዊ ታጋይ መሆናቸውን እናውቃለን ያሉት እነዚህ የፖለቲካ ሰዎች መንግሥት መፍትሄ እንዲሰጥ ጥሪ አቅርበዋል። የዶክተር መረራ መታሰር በሰላማዊ ትግሉ ላይ ተጽዕኖ ያሳድራል ብለዋል። ለቪኦኤ ቃላቸውን የሰጡት እነዚሁ የፖለቲካ ሰዎች፣ እስክንድር ፍሬው ዝርዝሩን ልኮልናል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና በፖለቲካ እምነት የተለያዩ አካሄዶችን የአማከል አቋም ያራምዳሉ። መገንጠልን የሚደግፉ አንዳንድ የኦሮሞ ድርጅቶችን በሀሳብ ሞግተዋል፣ በብዕር ተከራክረዋል። ለኦሮሞ ሕዝብ የሚያዋጣው በቁጥሩና በቆዳ ስፋቱ ልክ መብቱን ማስከበር እንደሆነም በአደባባይ የሚናገሩት እምነታቸው ነው። እንደ ቁመታችን መብታችንን እናስከብራለን የሚለው አባባላቸው የዚህ አቋማቸው ማሳረጊያ ሆኖ ዘልቋል። በቋንቋ ላይ የተመሰረተን ፌዴራሊዝም ከሚተቹ ወገኖች ጋርም ዶክተር መረራ አይስማሙም። በዚያው ልክ ግን እንደዚህ አይነቱ ፌዴራሊዝም ዲሞክራሲያዊና በትክክል የሚተገበር መሆን እንዳለበት በመግለጽ ከገዢው ፓርቲ ጋር ተሟግተዋል። በእነዚህ አቋሞቻቸው ለረጅም ዓመታት በኢትዮጵያ ፖለቲካ ውስጥ የቆዩት ዶክተር መረራ ጉዲና ሰሞኑን የአስቸኳይ ጊዜ አዋጁን ክልከላ ተላልፈዋል በሚል መታሰራቸውን መንግስት አስታውቋል። የኚህ ታዋቂ ፖለቲከኛ መታሰር እንደሚያሳስባቸው የተቃዋሚ ፓርቲ መሪዎች ተናግረዋል። የኢትዮጵያውያን ዲሞክራሲያዊ ፓርቲ የዴፓ ሊቀመንበርና የቀድሞ የፓርላማ አባል ዶክተር ጫኔ ከበደ የእርሳቸው መታሰር በሰላማዊ ትግሉ ላይ ከፍተኛ ተጽዕኖ ያሳድራል ይላሉ። አጠቃላይ ለሰላማዊ ትግሉ ሂደት እንቅስቃሴ ግን ከምንም በላይ የዶክተር መራራ መታሰር በእጅጉ ይጎደዋል ብለን እናስባለን። ስለዚህ መንግስት ከተቃዋሚ ፓርቲዎች ጋር አደርገዋለሁ ብሎ ለሚለው ንግግርም ሆነ የውይይት መርሃ ግብር ከምንም በላይ እንቅፋት ሊሆን ይችላል ብለን እናስባለን። ምክንያቱም የኒህ ሰውዬ መታሰር ለፖለቲካው፣ ለዲሞክራሲያዊ ግንባታ ቀላል አስተዋጽኦ ያላደረጉ ሰው ናቸው እና ስለዚህ ባላቸው ተሞክሮና ባላቸው የትግል ሂደት ወቅት ለሰላሙ፣ ለሰላማዊ ትግሉ ከፍተኛ የሆነ አስተዋጽኦ ከማበርከታቸውም በላይ ሪሊ ለኦሮሞ ህዝብ ትልቅ ምልክት ናቸው ብለን ነው የምናስበው። በእኛ በኩል ይሄ በሆነበት ሁኔታ ላይ መንግስት አደርገዋለሁ ብሎ የሚያስበው ከተቃዋሚዎች ጋር የሚደረገው ማንኛውም አይነት ውይይት በጥርጣሬ አይን እንድናየው ነው የሚያደርገን። የመላው ኢትዮጵያ አንድነት ድርጅት መኢአድ ፕሬዚዳንት ዶክተር በዛብህ ደምሴ ሌላው አስተያየት ሰጪ ናቸው። መንግስት ለጉዳዩ እልባት ሊሰጥ እንደሚገባ ይመክራሉ። እሳቸው እዛ ስብሰባ ላይ የተገኙት ሽብርተኞች ተብለው በእኛ መንግስት የተፈረጁት አካላት አይደለም የጋበዛቸው የጋበዛቸው የአውሮፓ ፓርላማ ነው አሁን ሆነ የተባለውን መንግስት በሆደ ሰፊነት በመመልከት በትዕግስት ተመልክቶ እልባት እንዲሰጠው ነው እኔ እንዳው ለማሳሰብ የሚወደው ምክንያቱም እኔ ዶክተር መራራን ለብዙ ጊዜ ነው የማውቃቸው ዶክተር መራራ ጉዲና ሽብርተኝነትን በከፍተኛ ደረጃ የሚቃወሙ በሰላማዊ ትግል የሚያምኑ ሰው መሆናቸውን ነው ማውቀው ስለዚህ መንግስት ሰላማዊ ታጋይ መሆናቸውን ተረድቶ የሚያውቀውም ይመስለኛል መልስ ቢሰጥና፣ ሰውየውንም ደግሞ ነጻነታቸውን እንዲያከብርላቸው እመኛለሁ። የቀድሞ የኢትዮጵያ ፓርላማ አባልና የፓን አፍሪካ ፓርላማ የክብር ምክትል ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስም ዶክተር መረራ ሰላማዊ ታጋይ መሆናቸውን አስታውሰዋል። በመንግስትም ሆነ በእርሳቸው በኩል ያለው ሁኔታ ታይቶ ፖለቲካዊ መፍትሄ ሊፈለግ እንደሚገባ ይናገራሉ። ዶክተር መረራ ጎዴና እኔ እስከማውቀው የኢትዮጵያ ሕዝብ ብቻ ሳይሆን የኢትዮጵያ መንግስትን በጣም የሚያከብራቸው ሰው ናቸው። በቅርቡ እንኳን በአንድ ስብሰባ ላይ መታገል ካለባችሁ እንደ ዶክተር መረራ ጎዴና ህጋዊ በሆነ መንገድ በሰለጠነ መንገድ ትልቅ ባለስልጣን ሲናገሩ ሰምቻለሁ። እንግዲህ አሁን የተፈጠረውን ሁኔታ ሳየው በእርግጥ በመንግስት በኩልም ያለውን ማየት ያስፈልጋል። እንግዲህ ፕሮፌሰር በተለይ ከአዲሱ አዋጅም ከነባሩ የሽብርተኛ ጸረ ሽብርተኛ አዋጅም አኳያ ያላዩት ነገር ካለ ያንን ከመንግስት ጋር መነጋገርና መፍታት የሚያስፈልግ ይመስለኛል። በተረፈ ግን እኔ እስከማውቀው የሁለቱንም ወገን አይቶ ዶክተሩ ያልተረዱት መንገድ ካለ ያንን ተነጋግረው ከመንግስት ጋር ተነጋግረው ወደ መፍትሄ ማግኘቱ የሚሄዱበት መንገድ ላይ ማተኮሩ ይሻላል እንጂ በሁለቱም ወገን የሚካረሩበት ልህ የሚጋቡበትን ነገር ፕሮቮክ ማድረጉ ጠቃሚ አያደርግም። እንደ እሳቸው ሆነን እንደ ቤተሰቦቻቸው ቅርብ ሰዎቻቸው ሆነን ካየን ፐይኑን መጋራት ካለብን የእሳቸውን ፖለቲካዊ መፍትሄ የማግኘቱ ላይ ጠንክሮ መስራት የሚያስፈልግ ይመስለኛል። ዶክተር መረራ ጉዲና የታሰሩት የአስቸኳይ ጊዜ አዋጁን ክልከላ በመተላለፋቸው እንደሆነ የኢትዮጵያ መንግስት መግለጹ ይታወሳል። ሰሞኑን መግለጫ የሰጡት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ይህንኑ ነበር የገለጹት ኮቪዥን ኢን ስቴት ኦፍ ኢመርጀንሲ ዳት የዶክተር መረራ ጉዲና መታሰር ከአስቸኳይ ጊዜ አዋጁ ጋር የተገናኘ ነው። በአስቸኳይ ጊዜ አዋጁ ውስጥ በአሸባሪነት ከተፈረጁ ድርጅቶች ጋር መገናኘትና ማሴርን የሚከለክል ክፍል አለ። ይህንን ክልከላ በመተላለፋቸው ታስረዋል። ሌላ ዝርዝር መረጃ ቀስ በቀስ ከሕግ አካላት ወይም ከኮማንድ ፖስቱ ልናገኝ እንችላለን። የዶክተር መረራ መታሰር የተሰማው መንግስት ተቃዋሚዎችን በተለያዩ የዲሞክራሲ ግንባታ ሂደቶች ለማሳተፍ ቃል በገባበት ለተግባራዊነቱም እየተንቀሳቀሰ ባለበት ወቅት ነው። አስተያየት ሰጪዎቹም ሁኔታው እንደዚህ አይነቱን ሂደት ይጎዳል ባይ ናቸው። ዶክተር ነገሪ በዚህ ጉዳይ ላይ ምላሽ ሲሰጡ ስጋቱን እንደማይጋሩት ነበር የጠቆሙት። የኢትዮጵያ መንግስት በዶክተር መረራ ጉዲና መታሰር ላይ የሰጠው ተጨማሪ ማብራሪያ የለም። ዶክተር መረራ ጉዲና ከተቃዋሚ ፓርቲ መሪነታቸው በተጨማሪ የቀድሞው የኢትዮጵያ ፓርላማ አባል ነበሩ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር ለዘገባ። ወደ ተከታዩ ዘገባ እንለፍ። የሙስሊም ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላት ከእስር እንዲፈቱ ተንቀሳቅሳችኋል በሚል በሽብር አድራጎት የተከሰሱ አስራ ዘጠኝ ሰዎች እንዲከላከሉ ጉዳዩን የያዘው ፍርድ ቤት ዛሬ ብይን ሰጥቷል። ይሁን እንጂ ተከሳሾቹ ቂሊንጦ ማረሚያ ቤት ሲቃጠል ማስረጃዎቻችን አብረው በመቃጠላቸው አንከላከልም ብለዋል። ጠበቃቸውን ጽዮን ግርማ ማምሻውን አነጋግራለች። እኔ ሰይድ አብደላ አባላለሁ በእነ ካድሪ መሐመድ መዝገብ በሁለቱም ጋዜጠኞች ካሊድ መሐመድ እና ዳርሰማ ሶሪን ጨምሮ ያለሁበት የአስራ ዘጠኙን ተከሳሾች ጠበቃ ነኝ እነሱ ቀጠሮም ዛሬ ነበረ፣ ያው ጊዜ የተቀጠረው። በዚህ መሰረት ፍርድ ቤቱ ዛሬ ሁሉም አሳልተውን ተከሳሾች እንዲከላከሉ ብይን ሰጥቷል። ተከሳሾቹም ማረሚያ ቤት ካለው ሁኔታ አንጻር እዛ ውስጥ ብዙ ግፍ እየደረሰብን ነው አንድ ክፍል ውስጥ ተቀልፎ ብን የምንውለው መከላከያን አዘጋጀት አንችልም ለሚል ያ መከላከል እንደማይፈልጉ ለፍርድ ቤቱ አሳውቀዋል። እነዚህ አስራ ዘጠኝ ተከሳሾች በምንድን ነው እየተከሰሱት? እንደው ወደ ኋላ ሄደን ሁኔታውን ለአድማጮቻችንም እንደው ለማስታወስ በምንድን ነው የተከሰሱት? በዚህ በአንድ መዝገብ መቼ ነው ውስ የተከሰሱት? ዛሬ ስንተኛ ጊዜያቸው ነው ፍርድ ቤት ሲቀርቡ? ያው እንግዲህ በቁጥር ችሎትን ብዛት ለማስታወቅ አይቻልም። ያው ሁለት ሺ ሰባት መጨረሻ አካባቢ ክረምት ላይ የተከሰሱት እርድ ቤት ግግ በነበረበት ጊዜ በተረኛ ችሎት ላይ የተከሰሱት በሁለት ሺ ሰባት መጨረሻ አካባቢ አንድ አመት በላይ አቃቢ ግንፍቅ ተጅቷል ቢዝነስ ከሚሰጥበት ጊዜ ድረስ የተከሰሱበት ወንጀል ያው የሽብር ወንጀል ነው። በአሁኑ ሰዓት ተሰጥቶ የሚገኙትም በሙስሊም መስቢያ ተላላጊ ኮሚቴ የነበሩትም አቡበከር አህመድ ለዘ የተከሰሱትን ሰዎች እናፈታለን በሚል ተንቀሳቅሳችኋል ሀል በሚል በሽብርተኛ ድርጅት አባ ውስጥ በመፍራተል በሚል የተከሰሱ አቃቤ ሕግ ምስክርሰሳሉ። አቃቤ ሕግ ምስክሩን ካሰማ በኋላ ተከላከሉ የተባሉት የትኛውን ወንጀል ፈጽማችኋል በሚል ነው ብይ ነው የተሰጠው። ለማስፈታት ተንቀሳቅሳችኋል ከሁለት ሺ አራት ጀምሮ ከእነሱ ጋርም አብራችሁ በአንዋር መስጊድ በአዋሊያና በበኒ መስጊድ ስታ በነበረ እንዲሁም በስልጤ ዞን በወልቂጤ በጅማ አካባቢም ስትንቀሳቀሱ ነበረ። ከጅማ አካባቢ ሁለቱ ሰዎች አሉ ታሰሪ ከነሱ ጋር ለእንድ ጥፋተኛ ተብሎ ነው። አሁን እንዲከላከሉ ብዙ ምክሰ እንግዲህ ደንበኞቹ አንከላከልም ብለዋል ብለው ቀደም ሲል ጠቅሰዋል ና፣ ለምንድን ነው አንከላከልም ብለው ያስረዱት ምክንያት ምንድን ነው? እስር ቤት ውስጥ ይደርስበናል ያሉት ተከሳሾቹ ዛሬ ችሎት ላይ ተናግረዋል የሚል ማረሚያ ቤት ውስጥ ማረሚያ ቤቱ ከደረሰበት ቃጠሎ በኋላ እኛ መከላከያ የሚያስፈልግን በኩት እንዳለ ተቃጥለው ብናል Yaptık aslında bütün dönemde programda ne, ne ara neyle çalışıyoruz, dinlediklerimiz, belki dönemde kazılabu hala. Ancak şu, ama ara var. ya, kavite, mesut ስለዚህ ይህንን እዚህ ማረሚያ ቤት እሱነን መከታተል አንችልም። ስለዚህ ተወስነብን ያው ከቀጠሮ ወሰና ወደነሽ ቤት ማለት ሁሉም ቶካለ ወደ ሸዋሮቢት ቤት ወይም ደግሞ ወደ ዝዋይ እንድንሄ ሆኖ ወደስታን ይሰጣል እነሱ የሚል ነው። መከላከል ፍርድ ቤቱ ምን ወሰነ? በዚህ ላይ በእነሱ ባቀረቡት አቤቱታ ላይ ያው እንግዲህ መከላከል መስሎኝ ተከሳሾች አንከላከልም ብለዋል። ስለዚህ መከላከል እንዳስፈለጉ መዘቡ ላይ መስግበው ለታኅሳስ አራት ፍርድ ለመስጠት ቀጥሯል። በተመሳሳይ ዛሬ ከዚሁ ጋር የተያያዘ የቀረበ ጉዳይ አለ በፍርድ ቤት አዎ ሌላ ጉዳይ አለ። ያው በተመሳሳይ ወንጀል በሰባት ሰዎች ያለው የተከሰሱበት መዝገብ ነበረ። እሱ መዝገብ ደግሞ ከዚህ በፊት ባለፈው በሀያ ሶስት የምነበረው ቀጠሮ እንዲከላከሉ ጊዜ ተሰጡ። እነሱም አንከላከልም ብለው ያንከላከል የሚለውን በጽሁፍ አቅርቡ ተብሎ ዛሬ በጽሁፍ ቀርቦ ነበር። በዚሁ መሰረት ፍርድ ቤቱ ያንን መዝገብ ፍርድ ለመስጠት በአሳት ሀያ አራት ቃጠሎ ይዟል። እነዚህ እስረኞች ቅሊንጦ ነው የሚገኙት። አሁን ከቃጠሎ በኋላ አሁ ሁሉም ቅሊንጦ ነው የሚገኙት። ከእነሱ ውስጥም ከጠቀሁን ተቀላቀሉ ከተባሉ ሰዎችም በቃጠሎ የተከሰሱ ሰዎችም አሉ። ተሳሳቸው ያል በቃጠሎ ውስጥ ተብሎ ማቃጠል ውስጥ አራት ሰዎች ከእነዚህ ከሁለት መዝገቦች ላይ አሁን በቀደም ዕለት በሀያ ሶስት ሰላሳ ስምንት ሰዎች ላይ በተመሰረተ ክስ ውስጥ የተካተቱ ሰዎችም አሉ። አሁን አሁን በሁለተኛ ድጋሚ ንጀብ እሺ፣ አቶ ሰይድ እንግዲህ ለሰጡን መረጃ በጣም እናመሰግናለን። እግዚአብሔር ስጥልን። ወደ ቀጣይ ዘገባ እናልፋለን። የተከበራቸው አድማጮች፣ በዓለም ዙሪያ በሰላሳ ሶስት ሀገሮች ውስጥ በከባድ ችግር ላይ ላለ ወደ 93 ሚሊዮን የሚጠጋ ቁጥር ላለው ሰው የ22 ቢሊዮን ዶላር እርዳታ እንዲሰበሰብ የተባበሩት መንግስታት ድርጅት ጠይቋል። ይህ ጥያቄ እስካሁን ከታዩት ሁሉ የገዘፈ መሆኑን ጠቅሳ ሊሳሽ ላይን ያጠናቀረችውን ዘገባ ቆንጅት አየለ ታቀርባለች። በዓለማችን ከሁለተኛው የዓለም ጦርነት ወዲህ ባልታየ መልኩ የገዘፈ ሰብዓዊ ቀውስ መደቀኑን ነው የተባበሩት መንግስታት ድርጅት ያስገነዘበው። ከ128 ሚሊዮን በላይ ሕዝብ በግጭት ከመኖሪያ በመፈናቀል፣ በተፈጥሮ አደጋ ለከባድ ችግር ተጋልጧል፣ አስቸኳይ እርዳታ ያስፈልገዋል ብሏል። ከ128 ሚሊዮን ውስጥ 93 ሚሊዮን ገደማ የሚሆነው ሕዝብ አጣዳፊ ሕይወት አድን እርዳታ እንደሚያሻው የመንግስታቱ ድርጅት አስታውቋል። የድርጅቱ የሰብአዊ እርዳታ ጉዳዮች ረዳት ዋና ጸሐፊ ስቴፈን ኦብራያን የተጠየቀው የብዙ ቢሊዮን ዶላር እርዳታ የብዙ ሚሊዮን ሰዎች ህይወት ላይ ወሳኝ ለውጥ ያመጣል ብለዋል። በቻድ ሀይቅ ተፋሰስ አካባቢና በደቡብ ሱዳን ረሃብ አፋፍ ላይ ላሉት ሰዎች ህይወት አድን የምግብ እርዳታ ይቀርብበታል። በሶሪያ በኢራቅና በየመን ከማንኛቸውም በከፋ ሁኔታ ለጥቃት ተጋልጠው ላሉት ሰዎች ጥበቃ ይሰጥበታል። በኤልኒኖ የአየር ሁኔታ ምክንያት ከትምህርት ገበታ የተስተጓጉሉ ልጆችን ትምህርታቸውን እንዲቀጥሉ ለመርዳት ይውላል። ሌሎችም ብዙ ብዙ እርዳታዎች ይደረጉበታል። የተባበሩት መንግሥታት ድርጅት የሶሪያን ቀውስ ከማናቸውም የከበደው ስጋቱ አድርጎ እንደመያዙ መጠን በሀገር ውስጥ ለተፈናቀሉ ወይም በየአጎራባች ሀገር ተሰደው ላሉት ወደ 13 ሚሊዮን የሚደርሱ ሶርያውያንን ለመርዳት ይንቀሳቀሳል። ረዳት ዋና ጸሐፊ ስቴፈን ኦብራያን ለቪኦኤ በሰጡት ቃል ታዲያ ሰብአዊ እርዳታ ጊዜያዊ መፍትሄ ብቻ መሆኑን አስገንዝበው፣ ከአምስት ዓመታት በላይ በጦርነት ሲሰቃይ የኖረውን የሶርያን ህዝብ ከመከራው ሊገላግለው የሚችለው ፖለቲካ መፍትሄ ብቻ ነው ብለዋል። humanitarians can do no more than fill the gaps of people who either need food or shelter. የሰብአዊ እርዳታ ለጋሾች ምግብ፣ መጠለያ፣ መድሃኒት፣ ህክምና ለሚያስፈልጋቸው ይሰጣሉ። መውጣት ያለባቸውን ያወጣሉ። ውሃ፣ የንጽህና አገልግሎትና ሌላም ህይወት ማቆያ እርዳታ ይሰጣሉ። ከዚያ ባለፈ ሌላ ሊያደርጉ አይቻላቸውም። የተባበሩት መንግስታት ድርጅት ከሶሪያ ሌላ የመን፣ ደቡብ ሱዳንና ናይጄሪያን ህዝብ በሀገር ውስጥና በውጭም የሚፈናቀልባቸው እንደመሆናቸው በአንገብጋቢ የሰብአዊ እርዳታ ጠባቂዎች ዝርዝር ውስጥ ይዟቸዋል። ከደቡብ ሱዳን ለምሳሌ ያህል 80 ከመቶ ሴቶችና ሕጻናት የሆኑ አንድ ነጥብ ሁለት ሚሊዮን ሰዎች መሰደዳቸውን ያመለከተው የመንግስታቱ ድርጅት ይህም ከአፍሪካ ከማናቸውም ግዙፉ የስደተኛ እንቅስቃሴ እንደሆነ አመልክቷል። ወደ ተከታዩ የመጽሔት ዘገባ እናልፋለን የዩናይትድ ስቴትስ ተመራጭ ፕሬዚደንት ዶናልድ ትራምፕ በዚህ ሳምንት ቀሪ የካቢኔ አባሎቻቸውን እንደሚያሳውቁ የገለጹ ሲሆን ትናንት ሰኞ የቤቶችና ከተማ ልማት ሚኒስትራቸው የሚሆኑትን ባለሥልጣን ሰይመዋል እስካሁን ሳይታወቅ ተንጠልጥሎ ያለውና ብዙዎች አፍጥጠው የሚጠባበቁት ግን የውጭ ጉዳይ ሚኒስትርነቱ ወደ ማን እንደሚዘንብ ገና ፍጹም ግልጽ አይደለም በሌላ በኩል ደግሞ የዚህ ዓመቱ የግሪን ፓርቲ ተወዳዳሪዋ የነበሩት ወይም የአረንጓዴ ፓርቲው ፕሬዚደንታዊ ተወዳዳሪ የነበሩት ጂል ስታይን ኒውዮርክ ውስጥ የማንሃታንን ክፍለ ከተማ ነዋሪ እየመሩ በሶስት ግዛቶች ውስጥ የድምፅ ቆጠራው በድጋሚ እንዲካሄድ ቅስቀሳ እያደረጉ ናቸው። የራሞን ቴይለር ዘገባ አለ፣ አዲሱ አበበ ያቀርበዋል። በቀዝቃዛው የሰኞ ማለዳ አየር ከትራምፕ ህንጻ ወጣ ብሎ ከፍተኛ ፉክክር በታየባቸው ሶስት ግዛቶች ዳግም የድምፅ ቆጠራ እንዲካሄድ የሚጠይቁ ሰልፈኞች ሲፈክሩ ይሰማሉ። ያለፈው ወር የምርጫ ውጤት አለመጭበርበሩ እንዲታወቅ የሚጠይቀውን የማንሃተን ስብስብ የግሪን ፓርቲዋ ተወዳዳሪ ጂል ስታይን ናቸው መሪዋ። ዶናልድ ትራምፕ እዚህ የተገኘነው ዶናልድ ትራምፕ አንዳችም የሚያስፈራቸው ነገር እንደሌለ ልናረጋግጥላቸው ነው። በዲሞክራሲ ካመኑ ባገኙት ድል ትክክለኛነት ከተማመኑ ቁጣውን ትተው ረጋ ሰከን ይበሉ ልንል ነው። ሬቸል ዲሳሪዮ የዳግም ድምፅ ቆጠራውን ጥያቄ ይደግፋሉ። ድምፅ ሰጪዎች እንደመሆናችን መጠን ዲሞክራሲ በትክክል ለመስራቱና ድምፃችን በአግባቡ ለመቆጠሩ እርግጠኞች መሆን እንፈልጋለን። ፒም ኮች ግን ድምፅ እንደገና ይቆጠር የሚለውን ጥያቄ አይደግፉም። ሁላችንም የመምረጥ እድል አግኝተናል። ሁሉም ሰው መርጧል። አሁን ወደፊት መቀጠል ብቻ ነው ያለብን። ይህ በእንዲህ እንዳለ በአሁኑ ሰዓት ትራምፕ ሕንጻ ውስጥ እየተካሄደ ያለው ክንውን የአገሪቱን ቀጣይ ከፍተኛ ባለስልጣን መሰየም ነው። እናም ተመራጭ ፕሬዚዳንት ዶናልድ ትራምፕ ካሏቸው ዝርዝሮች ውስጥ ለውጭ ጉዳይ ሚኒስትርነት ያጯቸውን በቻይና የቀድሞ የዩናይትድ ስቴትስ አምባሳደር ጆን ሀንስማንን ጨምሮ ዝርዝሮችን ይፋ እያደረጉ ነው። ይህ ምርጫ ግን በተለይም ሰሞኑን ያነጋግረውና ትራምፕ በቅርቡ ከታይዋን ፕሬዚዳንት ጋር ካደረጉት የእንኳን ደስ ያለው የስልክ ውይይት አኳያ ትልቅ እርምጃ ነው ተብሏል። ምክንያቱም የሁለቱ የስልክ ውይይት ለቻይናና ለአሜሪካ ግንኙነቶች ስጋት ደቃይ ነው በመባሉ። ሌሎች የሚካሄዱና መሞላት ያለባቸው የካቢኔ ቦታዎች እንደ የአገር ውስጥ፣ የኤነርጂ፣ የእርሻ፣ የአርበኞች ጉዳዮችና የአገር ውስጥ ደህንነት ሚኒስቴሮች ተራቸውን እየጠበቁ ነው። ትናንትና ሰኞ ማለት ነው፣ የትራምፕ የምርጫ ዘመቻ ቡድን የነርቭና የአእምሮ ቀዶ ሕክምና ዶክተሩንና በአሁኑ የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የሪፐብሊካን ፓርቲውን ተወክለው የተወዳደሩትን ቤን ካርሰንን ለቤቶችና ለከተማ ልማት ሚኒስትርነት አጭቷል። ዶክተር ቤን ካርሰንን ለቤቶችና ከተማ ልማት ሚኒስትርነት ስናጭ ደስታ ይሰማናል። በዚህ የሽግግር ሳምንት ሌላ ውጤታማ ክንውን ለማየት እንጥራለን። ይህ በእንዲህ እንዳለ ለአካባቢ የአየር ንብረት ጥበቃ የቆሙት የቀድሞ የዩናይትድ ስቴትስ ምክትል ፕሬዚዳንት አል ጎር ከዶናልድ ትራምፕና ከሴት ልጃቸው ኢቫንካ ጋር ተገናኝተው ነበርና ለመልካም የጋራ ግንኙነት የተካሄደ ሐቀኛ ውይይት ብለውታል። እጅግ አመርቂና አስደሳች ውይይት ነበር፣ ይቀጥላል። ዶናልድ ትራምፕ የአየር ንብረት ለውጥ የቻይና ማደናገሪያ ነው ብለው ቢያምኑም አቋማቸውን ዳግም ለመመርመር ፈቃደኛ እንደሆኑ ግን ባለፈው ሳምንት ከኒውዮርክ ታይምስ ጋዜጣ ጋር ባደረጉት ውይይት ጠቁመዋል። የምታደምጡት ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ዝግጅት ነው። የተከበራቸው አድማጮች አሁን የስቱዲዮ ሰዓታችን በዋሽንግተን ከቀኑ ሰባት ሰዓት ከሰላሳ አምስት ደቂቃ መሆኑን ያሳያል። በኢትዮጵያ ከምሽቱ ሦስት ሰዓት ከሰላሳ አምስት ነው። አድማጮች የምናስተናግዳችሁ ሰለሞን ክፍሌና እኔም ሰሎሞን አባተነን፣ ቴክኒሺያኑ ኦድሬስ ሬጅስ፣ የፕሮግራሙ መሪ ንጉሡ ታምሬ፣ ከባልደረቦቻችንና በኢትዮጵያና በዓለም ዙሪያ ካሉ ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን ከእናንተው የስልክ አስተያየቶች ጥቂቱን እናስደምጣችሁ። ጤና ይስጥልኝ የአማርኛ ፕሮግራም ዜና ፕሮግራም አዘጋጆች የአሜሪካ በትላንትና ወዲያው ዜናችሁ ላይ ስለ ጋቦኑ ምርጫና ውጤት ከዛ በኋላም ተሸናፊው ፕሬዚዳንት የቀድሞው ፕሬዚዳንት መሸነፋቸውን አምነው ለአዲሱ ተቃዋሚ ማሸናፊያቸው ስልጣኔን አስረክባለሁ እና እንኳን ደስ ያለህ የሚልም በስልክ ደውሎ ሲናገሩ ይሄ ነገር እውነት አፍሪካ ውስጥ ነው የተካሄደው ብዬ እስከ መጠራጠርና፣ ዞር ስለካ ደግሞ የኔን ሀገር አለች የኔን ሀገር ሳስባት እንደው መቼ ይሆን እንዲህ አይነቱ ነገር እኔ እኔ ባልደስ ለልጆቼ መቼ ይሆን ይህን ነገር ማወራላቸው ወይም እነሱ የሚያዩት ብዬ በጣም ከፍተኛ ቅናት ተሰማኝና አዘንኩ። በጣም ደስም አለኝ አዘንኩ። ከሚኒክ ዮሐንስ ሚንደናው ልኝ ለአሜሪካ ድምፅ የአማርኛው ዝግጅት ክፍል አዘጋጆች በቅድሚያ እንደምን አላችሁ። የምዕራብ አፍሪካዊቷን ጋምቢያ ለሀያ ሁለት ዓመት የመሩት ያህያ ጃሜህ የፕሬዝዳንታዊ ምርጫ ሽንፈታቸውን ተቀብለው ትናንትና ምሽት በአገሪቷ ብሔራዊ ቴሌቪዥን ጣቢያ ንግግር ያደረጉት የጋምቢያ ፕሬዝዳንት ተወዳድሮ ላሸነፋቸው ተመራጭ ፕሬዝዳንት አዳማ ባሮ የእንኳን ደስ ያለው መልዕክት አስተላልፈው ስልጣናቸውን በሰላም እንደሚያስረክቡ ቃል የገቡበትን ንግግር ስሰማ እንባ የተናነቀኝ፣ ለምን ብትሉኝ ጋምቢያ በቅኝ ግዛት ስር ሆና እያለ ኢትዮጵያ በነጻነት ብቸኛዋ አፍሪካዊት ሀገር ነበረች። ነገር ግን ወደ ኋላ ያለውን ድክመት ትተን በአስራ ዘጠኝ ዘጠና ሰባት አመተ ምህረት ታሪካዊ ምርጫ ተካሂዶ የኢትዮጵያ ሕዝብ በነቂስ ወጥቶ ድምፅ ሰጥቶ ነበር። ያም ተስፋ ሁለት መቶ ንጹሀን እንደም አፍስሰው ስልጣን ወይም ሞት በሚሉ ጨካኞች እውነት ተደፍጥጦ አሁን ካለንበት አስከፊ ጊዜ ደረስን። አስራ ዘጠኝ ዘጠና ሰባት ኢህአዴግ ሽንፈቱን ቢቀበል ኖሮ ኢትዮጵያ ከጋናና ከቦትስዋና ቀጥሎ ሦስተኛዋ ዲሞክራሲያዊ ሀገር ትሆን ነበር። ያ እድል ግን ከአስራ ሁለት ዓመት በኋላ ለጋምቢያ ሆነ። ጋምቢያም አልፋን ተራመደች። ሀገራችንስ ባለ ሕሊና መሪ አግኝታ መቼ ይሆን ህዝቡ ሰላም የሚያገኘው? እግዚአብሔር ይርዳን። ምህረት ከሚነሶታ። እናመሰግናለን የተከበራችሁ አድማጮች ስለ አስተያየቶቻችሁ። ተዘዋዋሪውና ነጻው የስልክ መስመራችን 2022059942 ሁልጊዜ እናንተን ለማስተናገድ ክፍት ነው። የውስጥ መስመር 14 ነው። በኢሜይል የምትጠቀሙ ደግሞ ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ላይ ብትጽፉ ወዲያ ይደርሰናል መልእክታችሁ። አሁን የሰዓቱን ዋና ዋና ዜና ሰሎሞን ያሰማናል። በጋምቢያ በተሰናባቹ ፕሬዚደንት ያህያ ጃሜ አስተዳደር ወቅት የታሰሩ 18 የፖለቲካ ተቃዋሚዎችና ሌሎች ተለቀዋል። እስረኞቹ የተፈቱት ባለፈው ሳምንት ፕሬዚደንታዊ ምርጫ የተቃዋሚው ፓርቲ መሪ አዳማ ባሮ ድል መጎናጸፋቸውን ተከትሎ ነው። በባሮ ማሸነፍ ደስታው በመላ ሀገሪቱ በቀጠለበት በአሁኑ ወቅት ተመራጩ ፕሬዚደንት ተጨማሪ እስረኞችን እንደሚለቁና ሀገራቸውም ከዓለም አቀፉ የወንጀል ችሎት ከአይሲሲ አባልነቷ እንደማትወጣ አረጋግጠዋል። በደቡባዊ አፍሪካ ለረጅም ጊዜ የቆየው ድርቅ እየከፋ በመምጣቱ 13.8 ሚሊዮን ሕዝብ ለረሃብ ሊጋለጥ እንደሚችል ተሰግቷል። በኦቻ ዘገባ መሠረት በማላዊ 6.7 ሚሊዮን፣ በዚምባብዌ 3 በሞዛምቢክ አንጎላ፣ ማዳጋስካር፣ ሌሶቶና ስዋዚላንድ ደግሞ አነስተኛ ቁጥር ያላቸው ዜጎች በምግብ እጥረት ይቸገራሉ። የሶሪያ መንግሥት ሽምቅ ተዋጊዎች በምስራቃዊ ግዛት እንዲቆዩ የሚፈቅድ ማንኛውም አይነት ስምምነት እንደገና ተሰባስበው በጀመሩት ወንጀል መቀጠል ስለሚያስችላቸው አልቀበልም ብሏል። ዜናው ይሄው ነው። አመሰግናለሁ። ሞክሼ ለሰአቱ ዋና ዋና ዜና። አሁን አዲስ አበባ ላይ ከምሽቱ ሦስት ሰዓት ከአርባ ነው። ወደ ዝግጅታችን ሁለተኛ አጋማሽ እንዘልቃለን። ሐኪሙን ይጠይቁ። Thank <music> you. የሐኪሙን ይጠይቁ። አዘጋጅና አቅራቢ አሉላ ከበደ ስቱዲዮ ውስጥ አጠገቤ ይገኛል። አሉላ እጅህ ከምን ወይም ማይክሮፎን ከምን? አመሰግናለሁ ሰለሞን። ቅርብ ሲገኝ እንደሚደረገው አጠር አድርጌ ያስታውቃለሁ። የምሽቱን የሐኪሙን ይጠይቁ ትኩረት ዛሬ ዛሬ ይበልጥ በብዛት እየታየ ኢትዮጵያን ጨምሮ ቀደም ሲል የሌሎች ሀገሮች ውስጥ በብዛት የሚታይ ነበረ የመጣ የህመም አይነት ነው። ምንድን ነው ለሚለው በልማድ የስኳር በሽታ በመባል የሚታወቅ ብዙም የምናውቀው የሚመስለን ነገር ግን ብዙ ጥያቄዎችን የሚያስነሳ የህመም ጉዳይ ይመለከታል። እርሱን ተከትሎ የሚከሰቱ ውስብስብ የጤና ችግሮችና የህክምና አማራጮቹን ጭምር ይዳስሳል። ከእንግዳህ ጋር ወደ አየር እንጋብዛችሁ። አመሰግናለሁ። አሁንም እንግዳይም ባጭሩ ላስተዋውቅና ወደ ዝግጅቱ እንገባለን። ዶክተር ኤልያስ ስራጅ የምስራቅ ቨርጂኒያ ህክምና ትምህርት ቤት የስኳር ህሙማን ክትትል ፕሮግራም ዲሬክተር ናቸው። እሳቸው ናቸው የሚያስረዱን። መሠረታዊ ጥያቄ እናነሳለን። በልማድ የስኳር በሽታ በመባል የሚታወቀው የህመም አይነት ህሙማን መሆናቸውን ገልጠው በሽታው ባለበት ሲከሰቱ አደገኛነት ስለሚኖራቸው የሰውነት መቅሰልና የአይን ህመም የመሳሰሉ ችግሮች ጠይቀውናል። ለመሆኑ የስኳር በሽታ ምንድን ነው? ዋና ዋናውን አይነቶች ጨምረው ቢያስረዱን። አመሰግናለሁ ይሄን እድል ስለሰጠኸኝ። የስኳር በሽታ እንግዲህ ምንድን ነው? በደማችን ያለው የስኳር መጠን ከፍ ሲል ነው የስኳር በሽታ ብለን የምንጠራው እና ስኳር ሰውነታችን ውስጥ አስፈላጊ የሆነና በሰውነታችን ውስጥ ያለ የምግብ አካል ነው። ግን መጠኑ ከመጠን በላይ ከፍ ሲል የስኳር በሽታ ይባላል ማለት ነው። ሁለት አይነት የስኳር በሽታዎች ነው ያሉት። አይነት አንድ የሚባል አለ፣ አይነት ሁለት የሚባል አለ። በእንግሊዝኛ ታይፕዋን እና ታይፕቱ ይባላሉ። አይነት አንድ የሚባለው ብዙ ጊዜ ልጆችን እና ወጣቶችን የሚያጠቃው፣ አይነት ሁለት የሚባለው ደግሞ ብዙውን ጊዜ ትልልቅ ሰዎችን የሚያጠቃው እና ደግሞ ከውፍረትም ጋር የመያያዝ ጠባይ ያለው ነው ይሄ። እና ብዙ ሰው ስኳር ያዘኝ ሲል ትልቅ ሰው አይነት ሁለት የምንለው ወይንም ደግሞ ታይፕ ቱ የምንለው የስኳር በሽታ ነው። ዋናዎቹ እንግዲህ የስኳር በሽታ መምጣት ምክንያቶች ሶስት ነገሮች ናቸው። አንዱ የምግባችን አለመመጣጠን እና በተለይ ከሚገባን በላይ መብላት፣ ሰውነታችን ከሚያስፈልገው መጠን በላይ ከበላት፣ ትክክል እና ምንድን ነው ብዙ ሰው ይጠይቀኛል ስኳር ለብቻው ስለበላሁኝ ስኳር በሽታ ይዘኛል ወይ እያሉ ይጠይቁኛል። መጀመሪያ ስኳር በሽታው ሲጀምር የሚበላው ምግብ አይነት ሳይሆን ዋናው ነገሩ የሚበላው ምግብ ብዛትና መጠን ነው። ውፍረት ነው የሚያመጣው። አንዴ ግን ስኳር ከተያያዘ በኋላ ስኳር መብላት የባሰ ያባብሰዋል እንጂ ስኳር ስለተበላ አይደለም። እንግዲህ ስኳር በሽታ የሚይዘው በአጠቃላይ ምግብ ከመብዛት ጋር በተያያዘ መልኩ የሰውነታችን ክብደት ይጨምራል። በተለይ ደግሞ ክብደት ስንል በሀገራችን ያው በውርጭ የምንለው ሆዳችን አካባቢ መወፈር ከስኳር ጋር በጣም የተያያዘ ነው። በሶስተኛ መልኩ ደግሞ እንግዲህ ከምግብና ከክብደት ቀጥሎ ማለት ነው በቂ የሆነ የሰውነት እንቅስቃሴ አለመኖር። ድሮ እንግዲህ ወላጆቻችን ወደ ድሮ ብዙ ትውልዶች ሄደን ስናይ በእርሻም ይሁን በግብርና ይሁን ህይወታችን በእንቅስቃሴ ጋር የተያያዘ ነበረ። አሁን ግን ከስልጣኔ ጋር በመምጣት ማለት ነው ቢሮ ውስጥ ቁጭ ብለን እንውላለን፣ ብዙ አንንቀሳቀስም እነዚህም ነገሮች ከስኳር ጋር የተያያዙ ናቸው። እና እንግዲህ ምግብ የክብደትና በቂ እንቅስቃሴ አለመኖር ተደምረው ስኳር በሽታን ያመጣሉ ማለት ነው። ስኳር በሽታ ያጋልጣሉ። መልካም። ያጋልጣሉ። መልካም። ዶክተር ኤልያስ መሰረታዊን ጭብጣስ ይዘውናል። ዋና ዋናዎቹ የስኳር በሽታ አይነቶች አንድና ሁለት የሚባሉት መኖራቸውን ገልጠዋል። በምልክቶችስ እንዴት ይለያሉ? አሁንም ዋና ዋናውን የበሽታዎችን ምልክቶች ቢያስረዱን፣ ዋና ዋናው ምልክቶች ምንድን ናቸው? እንግዲህ ምንድን ነው ይሄ አይነት አንድ የሚባለው እንደነገርኩ ብዙ ጊዜ ልጆችና ወጣቶችን የሚያጠቃው በአብዛኛው መልኩ ሲጀምር በጣም በብዙ ምልክቶች ጋር ተያይዞ ነው የሚመጣው። ብዙ የመሽናት፣ ብዙ ውሃ የመጠጣት፣ ውሃ የመጠማት፣ የክብደት በጣም ፈጥኖ መቀነስ የመሳሰሉት ኃይለኛ ምልክቶች ይመጣሉ። ከዛ ጋር በተያያዘ መልኩ ሐኪም ጋር ሲሄዱ ስኳራቸው ከፍ ብሎ ይገኛል ማለት ነው። አይነት ሁለት የምንለው ትልልቅ ሰው ጋር የሚታየው በአብዛኛው መልኩ ይገርመሃል፣ ምልክትም የለውም መጀመሪያ ላይ ለምርመራ ሲሄዱ ለሬጉላር ምርመራ ስኳራቸው ከፍ ብሏል ተብሎ ነው የሚነገራቸው። አንዳንድ ጊዜ ግን በጣም ሲብስ አይነት ሁለት የሚባለውም ይሄ ብዙ የመሽናት ብዙ የመጠጣት የመሳሰሉትን ሊያመጣ ይችላል። እንደገናም በጣም ኃይለኛ ሲሆን ፈጥኖ ክብደት የመቀነስ የመሳሰሉት ምልክቶች አይነት ሁለትም ላይ ሊታዩ ይችላሉ። እነኚህ ናቸው እንግዲህ ዋና ዋና ምልክቶች። መልካም፣ ዶክተር ኤልያስ ለዚህ ቃለ ምልልስ መነሻ የሆኑን ሁለት አድማጮቻችን አቶ አበራና አቶ አህመድ የተነሱ ጥያቄዎችን በተለይ ደግሞ የስኳር በሽታ ከተከሰተ በኋላ ሕክምና እየወሰዱ እያሉም አንዳንዴም ደግሞ በቂ ሕክምና ሳያገኙ የተባባሰ ሁኔታ የሚፈጥሩ በተለይ በስኳር ህሙማን ላይ ሲከሰቱ አደገኛነት ስለሚኖራቸው የሰውነት መቁሰልና የአይን ሕመምን የመሳሰሉ በሽታዎች የባለሙያ ማብራሪያ አፈላልጉልኝ የሚል ጥያቄ ነው ያነሱት። እስኪ ዋናውን በሽታ ተከትለው ስለ በሚነሱ የበሽታ ወይም ህመም አይነቶች ወይም ችግሮች መሰረታዊ ነጥቦችን ያስይዙን። እንግዲህ ምንድነው ስኳር በሽታ በአጠቃላይ የረዥም ጊዜ በሽታ ነው። በእንግሊዝኛ ክሮኒክ እንለዋለን። ከህሙማኑ ጋር ረጅም ጊዜ የሚቆይ ወዲያውም ፍቱ መድኃኒት የማይገኝለት ጊዜ ታመህ የሚሻል አይነት አይደለም። ለረዥም ጊዜ አብሮ የሚቆይ በሽታ ነው። አንዳንድ ጊዜ ለህይወት በሙሉም ሊሆን ይችላል። አንዳንድ ሰው ረዥም ጊዜ በሽታ ከመሆኑ ጋር ተያይዞ ቀስ እያሉ እሱን ተከትለው የሚመጡ በእንግሊዝኛ ኮምፕሊኬሽን የምንላቸው ጉዳቶች ወይም ደግሞ ችግሮች ይከሰታሉ እና እነኚህ አንዳንዶቹን ለመጥቀስ አንዱና ዋነኛው የአይን ችግር ነው። የአይን ጀርባ በእንግሊዝኛ ረቲና የሚባለው ስኳር መጠን በጣም ከፍ ሲል የስኳር በሽታ በደንብ ካልተቆጣጠር ነው በሽታ ይዘዋል። ይሄ ደግሞ ሄዶ ሄዶ እያየለ ከሄደ እስከ መታወር ደረጃ ድረስ ሊያደርስ የሚችል። ከሱ ቀጥሎ የኩላሊት ችግር ሊፈጠር ይችላል። መጀመሪያ ቀስ ብሎ ጀምሮ እየባሰ ሄዶ መጨረሻ ላይ ሕክምና ካልተደረገለት እና በደም ካልተከታተል ነው እስከ ደም ማጣሪያ ወይም ደግሞ ዳያልስ ከሚባለው ድረስ ሊያስፈልገው የሚችል ጉዳይ ነው። በየጊዜው በተወሰነ ጊዜ ውስጥ የደም ማጣራት ሕክምና የሚደረግበት እና ይሄ ምንድን ነው? ሁሉም ሰው ላይ ይመጣል ማለት አይደለም ይሄ ሄዶ ሄዶ የኩላሊቱ በሽታ ብሶ ብሶ በህክምና መቆጣጠር ካስቸገረ ሊያጋጥም የሚችል ነው ለማለት ነው እንጂ ብዙዎቹ የስኳር በሽታኞች ያን ደረጃ አይደርሱም። ግን ሊደርስ ስለሚችል ከመጀመሪያውኑ እንጠንቀቅ ነው። ከዛ ቀጥሎ ደግሞ ነርቮች አፌክትድ ይሆናሉ፣ ይጎዳሉ፣ ይቆስላሉ። ዋነኛው እግር ላይ ያሉ ነርቮች ናቸው። እግር ላይ ያሉ ነርቮች ሲጠቁ የመደንዘዝ ወይም ደግሞ ህመም ፔይን የመኖር ከሱ ጋር ተያይዞ ደግሞ የደም ስሮች እግር ላይ ያሉ የደም ስሮች መጥበብና በደንብ አለመስራት እነኚህ በሙሉ ተያይዘው እግር ሊጠቃ ይችላል። እና እንደዚህ አይነት ሁኔታ ላይ ትንሽ እንቅፋት ሲመታ የመቁሰል ከቆሰለ ደግሞ ቁስሉ ቶሎ አለመሻል የመሳሰሉ ነገሮች ሊያጋጥሙ ይችላሉ ማለት ነው። በዚህ በላይ ደግሞ ምንድነው ስኳር በሽተኞች ቁስል ከያዛቸው ቁስላቸውን በቶሎ ያለ መዳን ሁኔታ ስላለ ይሄ ተዳምሮ እግር በስኳር ሊጠቁ ከሚችሉ ነገሮች አንዱና ዋነኛው ያደርገዋል ማለት ነው። ከዚህ ቀጥሎ ደግሞ በረዥም ጊዜ ልብም ሊጠቃ ይችላል በስኳር በእንግሊዝኛ ይሄ ሀርታታ ከምንለው ወይም ደግሞ የደንቧንቧ መጥበብ ወይም ደግሞ ሲወተፍ የሚያጋጥም አደገኛ ሁኔታ ማለት ነው። እሱም የስኳር በሽተኞች ብዙ ያጋጥማቸዋል። እሱም በሽታ ስለዚህ ምንድን ነው ስኳር ብዙ አመት አብረው ከመቆየቱ ጋር ተያይዞ በደንብ ካልተከታተልነው በደንብ ካልታከብነው የተለያዩ አይነት ችግሮችን ይዞ ሊመጣ ይችላል እና እነኝ ነው የጠቀሱ። እናመሰግናለን። ይህ ዝግጅት አልተጠናቀቀም፣ ቀሪው በሚቀጥለው የሐኪሙን ይጠይቁ ዝግጅት ይቀርባል። ክቡራትና ክቡራን አድማጮች፣ አሁን የፕሮግራም ማሳሰቢያ ያለን አዲስ የተሾሙት የኢትዮጵያ የመንግሥት ኮሚዩኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በኢትዮጵያ የወቅቱ ጉዳዮች ላይ ጥያቄዎቻችሁን ተቀብለው መልስ ይሰጣሉ። ዶክተር ነገሪ የፊታችን አርብ የለጥያቄዎ መልስ ፕሮግራም እንግዳ ሆነው ይቀርባሉ። መልስ የምትፈልጉላቸውን ጥያቄዎቻችሁን ላኩልን። እንጋብዛለን በ202 2059942 ደግመዋለውኝ በ202 2059942 የውስጥ መስመር 14 እንዲሁም በኢሜይል አድራሻችን ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም ላኩልን። አሊያም የስልክ ቁጥራችሁን በኢሜይል ብትልኩልን መልሰን ደውለን እናገኛችኋለን። ጥያቄዎቻችሁ በኢትዮጵያ ሰዓት እስከ ከነገ በስቲያ ሐሙስ ምሽት ይድረሱን። የስልክ ቁጥራችንን ልድገም። 2022059942 ነው። የኢሜይል አድራሻችን ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ነው። የኢትዮጵያ የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በኢትዮጵያ የወቅቱ ጉዳዮች ላይ ለጥያቄዎቻችሁ መልስ ይሰጣሉ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ዝግጅት ነው። ተከታዩ መቀሌ ውስጥ የሚታይ ማኅበራዊ አገልግሎት ላይ የሚያተኩር ዘገባ ነው። የሐጂ ሐሰን ባድረግ ቤተሰብ አባላት መቀሌ ከተማ ውስጥ ይኖራሉ። ለማኅበረሰባቸው በሚሰጡት ድጋፍም ይታወቃሉ። ሐጂ አብደላ ሐሰን ባድረግ ተወልደው ባደጉበት የመቀሌ ከተማ ቀበሌ 14 ውስጥ ከሚንቀሳቀሰው የመደራጃ ማህበር ጋር በመተባበር እንደሚሰሩም ግርማይ ገብሩ ዘግቧል። ግርማይ የማህበሩ ሊቀመንበር አቶ ገብረ ኪዳን ብርሃኔንና ሐጂ አብደላ ሐሰን ባድረግን አነጋግሯል። በመቀለ ከተማ የቀበሌ አስራ አራት የመደራጃ ማህበር አለ። ይህ የቀበሌ አስራ አራት የመደራጃ ማህበር ሊቀመንበር የሆኑት እስኪ ንገሩኝ ሙሉ ስሞትን። አቶ ገብረ ኪዳን በርሄ እባላለሁ። ይህ የቀበሌ አስራ አራት የመደራጃ ማህበር ምንድን ነው የሚሰራው? ምሰራው ያው መረዳዳት ነው። የተቸገር መርዳት ነው። ረዳት የሌላቸው ሽማግሌዎች መርዳት፣ አባትና እናት የሞቱባቸውን ህፃውንቶች ማንከባከብ፣ በአንዳንድ በሽታ የተያዙ ህመም ደግሞ መርዳት እና በውስጥ ያሉ ችግሮችን ተሰባስበን ተጋግዘን ያው ችግር ማስወገድ ነው። እንግዲህ መቀለ ከተማ ውስጥ ከአሁን በፊትም በተደጋጋሚ ገልጸነዋል። የሐጂ ሐሰን ባድረግ ቤተሰብ ሙስሊሙንና ክርስቲያኑን ብለው ሳይለዩ እየረዱ እያገዙ እንደቆዩ ከአሁን በፊትም በጣም ለተጎዱ እናቶች የተሞላ ቤት ሁላ ሰርተው እንዳስረከቡ በሁለት ዙር ጠቅሰናል። አሁን ደግሞ ይህንንን ማህበርም እየረዱት እንደሆነ ተነግሮናል። አቶ ገብረ ሸዳ ምንድን ነው የተደረገላችሁ? ገዛ ሐጂ አብደላ ሐሰን ባድረግ መጀመሪያ አባታቸው እናታቸው እዛ ቀበሌ አስራ አራት ነበሩ። እሳቸውም እዛ ነው የተወለዱ፣ እዛ ነው ያደጉት እና ከአባታቸው ከእናታቸው ጀምሮ ያው መረዳት የቆየ እየነበረ ነው። እሳቸው በሃይማኖት ሳይለዩ ለክርስቲያንም ልምስሉም ነው ለሁሉም በጎ መስራት ተግባራቸው ነው። በየጊዜው እያገዙን ነው። እርዱን ስንላቸው በቃ እልል እያሉ ነው የሚረዱን። ዛሬ ደግሞ ምንድን ነው የረዷችሁ? እዚች ዓለም ያው ለ67 ዓመት ነው የምንኖረው፣ ግን ጥንታዊ የምንኖረው መኖራችን ግን መካነ መቃብር ነው እና መካነ መቃብር ለማሰራት ብዙ ገንዘብ አግዘውናል። ብዙ ችግር ነበረን። የኛ ነዋሪ ህዝብ አብዛኛው ድሀ ነው። መካነ መቃብር መልግብ ለመለመን ወይም ደሞ ቆፍረን ለማቅበር ብዙ ችግር ነበረን። እሱ ብቻ አይደለም። አሁን እኛ በሰፈራችን ስራ ያጡ ሴቶች እየረጋገረው የሚታደሩበት ለማቋቋም እያሰብን ነው። እሳቸው ደግሞ አግዛቸዋለሁ እና እሳቸው ነው እንትኑ ያደርግ ነው። ሀጂ አብደላ ባድረግ ይህንን መካነ መቃብር ከሰሩላቸው በኋላ ህዝቡ ምን አለ? በጣም ደስ ብሎታል። በነገራችን ላይ ሀጂ አብደላ ሀሰን ባድረግ ከኛ ጋር አሁን መድኃኔ ዓለም ቤተ ክርስቲያን ቅጥር ግቢ ውስጥ ነው ያሉት። ሀጂ እንዴት ነበረ ሁኔታው እስኪ እንደተገናኛችው አጋጣሚ እኔ የተወለድኩበትና ያደግኩበት ሰፈር ከአሁን በፊትም ተናግሬ ያለው ቀበሌ አስራ አራት ጎረቤቶቼ ሁሉም አባቶቼ እናቶቼ ናቸው። ብዙ ጊዜ እንቸገራለን በቀብር አንድ ሲሞትብን አንድ እየጠየቅን በጣም እየተሸገር ነበር። አሁን ግን ከአቶ ገብረ ኪዳን ተማክረን መካነ መቃብር መጠየቅ አለብን ለቤተ ክህነቱ ብለን ይኸው መካነ መቃብር ሰጥተው አስራ ሶስት ተሰርቶ በጣም በጥሩ በደስታ ነው የተቀበርኩት። ይኸው ተሰርቶ አልቀዋል አልሐምዱሊላህ። አስራ ሶስት በጣም ትላልቅ መካነ መቃብሮች ተሰርተዋል። እዚሁ የሰው ልጅ በስነ ስርዓት መቀበር አለበት ስለሚል ስነ ስርዓቱ ተሰርቶ አልቀዋል። የህይወት እያለን በሰላም በፍቅር ከሞትንም አንለያየን በማለት ነው እና አላህ የደግፈን ይሄ ነው። የአያቶቻችሁ ፈር ተከትላችሁ ናችሁ እንግዲህ እየሰራችሁ ያላችሁት። ልጆቻችሁስ እንዴት ነው? አዎ በጣም ትዝ ይለኛል። በአባቴ በእናቴ ጊዜ ጎረቤት ሲሞት ችግረኛ በጣም ይጨነቁ ነበር ለቀብር ልፈለጋ። አሁን ግን ይሄ መድረሱ በጣም ደስ እያለኝ ው ተሰርተዋል። ከአሁን በኋላ እስከ ማህበሩ ጋር ከማህበሩ ጋር አንዱ እኔን እኮ ማህበርተኛ ነኝ፣ እኔም እድርተኛ ነኝ። እኔም ስለዚህ አብራችሁ ተጋግዛችሁ ነው የምትሄዱት። በጣም በሀሳብም በሁሉም እንደጋግፋለን እንሻላ እኔ በበኩሌ እስላም ይሁን ክርስቲያን ተጋግዞ እንዲኖር ነው የምፈልገው። ሀብታም ይሁን ድሃ ሁሉም እየተጋገዘ ይሄ ምኞቴ ይሄ ነው እና አመሰግናለሁ። በጣም ነው እንግዲህ የማመሰግናችሁ። ይህንን ፍቅርና ሰላም መተጋገዝ ከእናንተ ጋር አብረው እንዲዘልቅ እኔም በበኩሌ እመኛለሁ። እሺ፣ ዚርስተለመኛ ያንተ ድካም ደግሞ ደስ ይላል። በጣም አመሰግናቸዋለሁኝ። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የሠራተኛ መብቶችን መደገፍና ማበረታታት የዩናይትድ ስቴትስ የውጭ ፖሊሲ አሃዳዊ አካል ነው ይላል የዛሬው ርዕሰ አንቀጽ። የመደራጀት ነጻነትና በጋራ የመደራደርን መብት የመሳሰሉ መሠረታዊ የሰራተኛ መብቶች በዩናይትድ ስቴትስ የመጣኔ ሀብት ዲፕሎማሲ ውስጥ ቁልፍ አካል መሆናቸውን የዓለም አቀፍ የሰራተኛ ጉዳዮች የዩናይትድ ስቴትስ ልዩ ተጠሪ አመልክተዋል ሲል ርዕሰ አንቀጹ ከተጠሪዋ ሳራ ፎክስ ንግግር ጠቅሷል። የሠራተኛ መብቶች ሰብአዊ መብቶች ናቸው። ደግሞም የኢኮኖሚ መብቶችም ናቸው። እነዚህን መብቶች መጠቀም የቻሉ ሠራተኞች ብልጽግናና የእድገት ጥቅሞች ለጋራ ጉዳይ የሚያውሉባቸውን ምጣኔ ሀብቶች ለመገንባት ቁልፍ መሆናቸውን መገንዘብ ያስፈልጋል። ይህ ሁኔታ ደግሞ ለመረጋጋትና ለዲሞክራሲ ግንባታ እንዲሁም እያንዳንዱ ሰው የምጣኔ ሀብቱ አካል የመሆኑ እድሎች እንዳሉት የሚረዳበት መሆኑን ለማረጋገጥ የሚያስችል ሁላችንም የምናበረታታው አሰራር ነው። የእኛም የውጭ ፖሊሲያችን አጀንዳ ጅማቶች ውስጥ በጠበቀ ሁኔታ የተሳሰረ ነው። ርዕሰ አንቀጹ ይቀጥልና ሳራ ፎክስና በውጭ ጉዳይ መስሪያ ቤት ውስጥ ያለው ቡድናቸው ከውጭ መንግስታትና ባለድርሻዎች ጋር እንደሚሰሩና የራና ፕላዛ የልብስ ፋብሪካ ተደርምሶ 1137 ሠራተኞች ያለቁበትን ዐይነት የባንግላዴሽ አጋጣሚዎች ላይ እንደሚነጋገሩ አመልክቷል። We came together, uh, the U.S. government, with the European Union, with Canada, with the International Labor Organization. Yeah, United States mengist, ya Europahabrat, Canada, alimakaf ya muayten yosh mahaber, indum ya Bangladesh mengist, ya muayten yochin mabt lima shashalen nat. E na chon lima የዘላቂነት እምቅ ስራ አባላት ከግሉ ዘርፍ ባለድርሻዎችና ከተባበሩት መንግስታት ድርጅት ጋር በሚያከናውኑት ስራ የሰራተኞች መብቶችን መከበርን፣ የህንፃዎችን የመዋቅር ደህንነት፣ የስራ ቦታ ደህንነትና ጫና ጤና፣ እንዲሁም የንግድ ስነ ምግባር በአግባቡ መፈተሻቸውንና መከናወናቸውን የሚመለከቱ የአጭር ጊዜና የረጅም ጊዜ ግዴታዎችን ለማሟላት እንደሚሰሩም ርዕሰ አንቀጹ ጠቁመዋል። ቡድኑ በአራት ሺህ ፋብሪካዎች ላይ የደህንነት ፍተሻዎችን አካት ይኸው ቡድን በተጨማሪም ከዓለም አቀፉ የሥራ ድርጅትና ከባንግላዴሽ መንግሥት ጋር የሥራ ሕጎችን ለማሻሻል የማኅበራት ምዝገባዎች የሚቀላጠፉበትን ሁኔታ ለመፍጠር ፍትሐዊነት የጎደላቸውን የሥራ አመራር ሁኔታዎች ለመመርመርና ለመከላከል እየሠራ መሆኑንም ርዕሰ አንቀጹ አትቷል። ዩናይትድ ስቴትስ የሠራተኞች መብቶች በዓለም ዙሪያ እንዲሻሻሉ ከባንግላዴሽና ከሌሎችም መንግሥታት ጋር ትሠራለች ሲል ርዕሰ አንቀጹ መልእክቱን ዘግቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ ከመሰነባበታችን በፊት አጠር ያለ የፕሮግራም ማሳሰቢያ አለን። አዲስ የተሾሙት የኢትዮጵያ የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በኢትዮጵያ የወቅቱ ጉዳዮች ላይ ለጥያቄዎቻችሁ መልስ ይሰጣሉ። ዶክተር ነገሪ የፊታችን አርብ የለጥያቄው መልስ ፕሮግራም እንግዳ ናቸው። ጥያቄዎቻችሁን ላኩልን በ2022059942 የውስጥ መስመር 14 እናስተናግዳለን ኢሜይል ቪኦኤ ኒውስ ዶት ኮም ነው። ወይም የስልክ ቁጥራችሁን በኢሜይል ብትልኩልን ደውለን መልሰንን እናገኛችኋለን። ከነገ በስቲያ ሐሙስ ድረስ ላኩልን ጥያቄዎቻችሁን። የስልክ ቁጥራችን 202205 9942 ነው። ዝግጅቶቻችን ተጠናቀዋል። ያስተናገድናችሁ ሰለሞን ክፍሌና እኔም ሰሎሞን አባተ በዚሁ እንሰናበታችኋለን። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም ደናደሩ ደናደሩ